የባህል መድረክ ዘንድሮ ለ67ኛ ጊዜ ጀርመን መዲና በርሊን ላይ የሚካሄደውን ዓለም አቀፍ የፊልም ፌስቲቫል በርሊን አለን በይፋ የከፈቱት ሆላንዳዊው የፊልም ስራ አዋቂና የበርሊን አለ ፊልም ፌስቲቫል የፊልም መዘና ቡድን ፕሬዝደንት ፓውል ፈርሆቭን ነበሩ። ጤና ይስጥልኛ አድማጮች፣ እንደምንሰነበታችሁ በርሊን ከተማ ዓለም አቀፉን የፊልም መድረክ እያስተናገደች ነው። ባለፈው ሳምንት ሐሙስ የጀመረው የበርሊኑ ዓለም አቀፋዊ የፊልም መድረክ በርሊን አለ ዘንድሮ እየተካሄደ ያለው ለ67ኛ ጊዜ ሲሆን ከ400 በላይ ፊልሞች አስር ቀናት በሚዘልቀው የፊልም መድረክ ለእይታ ቀርበዋል። የዘንድሮው የበርሊኑ ዓመታዊ የፊልም መድረክ በርሊን አለ ወጣት የአፍሪቃ የፊልም ባለሙያ ችንም እንደሚያሳትፍ ተገልጿል። በዕለቱ ዝግጅታችን ስለ ዘንድሮ የጀርመኑ ዓለም አቀፍ ዓመታዊ የፊልም መድረክ ስለ 67ኛው በርሊናለ እያየን ኢትዮጵያውያን የፊልም ስራ አዋቂዎች ስለ ጀርመኑ የፊልም መድረክና ተሞክሯቸው ይነግሩናል። መልካም ቆይታ። በርሊን ላይ ለ67ተኛ ጊዜ እየተካሄደ ያለው ዓለም አቀፉ የፊልም ፌስቲቫል በርሊን አለ በይፋ እንደተከፈተ ዓለምን እያነጋገረ ስላለው ስለ አዲሱ የአሜሪካ ፕሬዝደንትና ፖለቲካቸው የበርሊኑ የፊልም መድረክም በቅድሚያ ያነሳው ነጥብ ነበር። የመድረክ አስተዋዋቂዎች በመድረክ ላይ ሲወጡ የተናገሩት ይህንን ይመስል ነበር። ለዓለም አቀፉ እንግዶች ጥያቄ አለኝ። ወደዚህ የመጣችሁት ለፊልም ፌስቲቫሉ ነው ወይስ ወደ ሀገራችሁ እንዳትመለሱ ያገዳችሁ ነገር አለ? ምንም ሆነ ምንም፣ ወደ እኛ እንኳን ደህና መጣችሁ። እዚህ እጃችንን ዘርግተን እንቀበላችኋለን። ሌላዋ በመድረክ የቀረበች የፊልም ሰራተኛ በበኩሏ ለከያኔዎች ቅድሚያ እንዲሰጥ ስትል አስተጋብታለች የትራምፕን አሜሪካ ትቅደም የሚለውን አነጋገር ውድቅ ለማድረግ ያነሳችው ነበር። ፖለቲካውን በጥቂቱም ቢሆን በመዳሰስ የጀመረው የበርሊኑ የፊልም መድረክ በርሊን አለ በቀድሞ ጊዜ በናዚ ተይዞ ከነበረው የፈረንሳይ ግዛት ለመውጣት ጥረት ስላደረገው ፈረንሳዊ የጊታር ተጫዋች ስለ ጃንጎ ራይንሃርት የሕይወት ታሪክን በሚያሳየው ፊልም የበርሊኑ የፊልም ፌስቲቫል ጀመረ። ጃንጎ ራይንሃርት በጎርጎሮሳዊው በጎርጎሮሳዊው 1943 በናዚ በተያዘችው ፓሪስ ከተማ ነዋሪ የነበረ ከሲንቲ ማህበረሰብ የሚወለድ ታዋቂ የጊታር ተጫዋች መሆኑ ይነገርለታል። በርሊን አለ ከዓለም ሀገራት ተመርጠው የቀረቡ 399 ፊልሞችን በከተማዋ በሚገኙ የተለያዩ ፊልም ቤቶች ማሳየቱን ቀጥሏል። ከነዚህ ፊልሞች መካከል ደግሞ 18 ፊልሞች መድረኩ ለሚሸልመው ለወርቅማውና ለብርማው ድብ ይወዳደራሉ። ከወዲሁ የፊልም ውድድሩ እጅግ ከፍተኛ መሆኑ እየተነገረ ነው። በዚህ ውድድር ላይ ለእይታ ከሚቀርቡት ወደ 400 ከሚሆኑት ፊልሞች መካከል 125 የሚሆኑት ፊልሞች በፊልም ሥራ አዋቂ ሴቶች የሚመራ መሆኑም ተመልክቷል። በበርሊን በመካሄድ ላይ በሚገኘው ዓለም አቀፍ የፊልም መድረክ ላይ ለውድድር ከቀረቡት ፊልሞች መካከል ፌሊሲቴ የሚል ርዕስን የያዘው በአፍሪቃዊ የተሰራ ፊልም ይገኝበታል። ይህ ፊልም በሴኔጋል፣ በፈረንሳይ፣ በጀርመን እንዲሁም በቤልጅየም የፊልም ሰራተኞች ቅንብር የቀረበ ሲሆን አንድ ልጇ የታመመባት አፍሪቃዊት እናት ልጇን ለማሳከም ለሆስፒታል ገንዘብ እንዳስፈለጋት የሚተረክ ፊልም ነው። ይህ ፊልም ባለፈው የቁርቁሮ ሳዊው 2016 ዓ.ም በአውሮጳ በተካሄደ የፊልም ውድድር ላይ ሽልማቶችን አግኝቷል። በበርሊናለ የፊልም ፌስቲቫል ላይ በየጊዜው በሚቀያየረውና በሚያድገው የቴክኖሎጂ ዓለም የወደፊት የፊልም ስራ እንዴት ሊሆን እንደሚችል የተለያዩ አውደ ጥናቶችም ይካሄዳሉ። የአፍሪቃን ፊልም በተመለከተ ዘንድሮ እየተካሄደ ባለው ፌስቲቫል ላይ ከአህጉሪቱ የመጡት የሞሮኮ የፊልም ሰራተኞች ሲሆኑ፣ ፊልም ቅረጻን በተመለከተ በፊልሙ ዓለም ሞሮኮ ከፍተኛ ተቀባይነትን ማግኘቷ ተነግሮላታል። ከሞሮኮ የመጡት የፊልም ስራ ጉዳይ ታኝ እንደተናገሩት የፊልም ፕሮጀክቶችን ወደ ሀገራችን እንዲገቡ በማድረግ ለምሳሌ ከፊል ቀረጻ ሊሆን ይችላል። እንደምታዩት አሜሪካውያን የተለያዩ ግዙፍ የፊልም ፕሮጀክቶችን ይዞ ይመጣሉ። ስለ ባግዳድ፣ ስለ አፍጋኒስታን ቀረፃን የሚያካሂዱት እዚሁ ነው። እንደሚታወቀው ፊልም የሚሰራው ወቅታዊውን ሁኔታ ተመርኩዞ ነው እና ወቅታዊው የፊልም ስራም ስለ ጦርነት ነው። በርሊናለ አፍሪካ ሁብ በተሰኘ በፊልም መድረኩ ለመጀመሪያ ጊዜ የተከፈተውና በጀርመን የውጭ ጉዳይ ሚኒስቴር የሚደገፈው ፕሮጀክት በተለይ ከሳራ በታች ባሉ ሀገራት የሚሰሩ ፊልሞችን አዳዲስ ቴክኖሎጂን በመጠቀም ያስተዋውቃል። ተሰጥኦ ያላቸውን አፍሪካውያን የፊልም ስራ አዋቂዎችን ድጋፍ ይሰጣል። ድጋፍን በተመለከተ በበርሊናለ የፊልም ፌስቲቫል ላይ የተገኘችው ኬንያዊት የፊልም ስራ አዋቂ ከመንግስት ድጋፍ እንደሚያስፈልግም ተናግራለች። በርሊን አለ አፍሪቃ ሁብ የተሰኘው የአፍሪቃ ፊልምን የሚያስተዋውቀው መድረክ ዳይሬክተር ማቲያስ ቦተርክኖል እንደገለጹት መድረኩ በተለይ ለአፍሪቃውያን ወጣቶች ጠቃሚ ነው። አፍሪካ ውስጥ በርካታ ወጣት እንደሚገኘው በየትኛውም ዓለም ክፍል አይገኝም። በርካታውና 30 ዓመት በታች የሆነው የአፍሪቃ ወጣት የዓለምን እንቅስቃሴ የዓለምን ውሎ በየጊዜው ለመከታተል የተንቀሳቃሽ ስልክ ይዞ ነው የሚታየው። በዚህም ምክንያት ባለፉት የመጨረሻ ዓመታት ላይ በርካታ ችግሮችን ተለዋውጠዋል። ይህ ለውጥ በአውሮጳ የፊልም ሽያጭ መድረክ ላይም ታይተዋል። አብዛኛው ወጣት ጠንካራና በርካታ ተለምዶን ያካበቱ ወጣት አፍሪካውያን የፊልም ስራ አዋቂዎችን በዚህ የፊልም ገበያ ላይ ተገኝተዋል። ከጀርመን የውጭ ጉዳይ ሚኒስቴር በኩል በዚህ አመት ከፍተኛ ተነሻሽነት ድጋፍ ተገኝተዋል። ስለዚህ ውጤቱ ምን እንደሚያስገኝ ለማወቅ ጓጉቸዋለሁ። እኔ እዚ ገር በወጣት እንዳልካቸው ሹመቴ ከተሰራው ኒሻን ከተሰኘው ፊልም የተወሰደ ድምጽን ነበር የተከታተል ነው። ከጀርመናውያን የፊልም ስራ አዋቂዎች ጋር በተለያዩ ጊዜያት ልምድን የቀሰመውና በቁርቁሮሳዊ 2015 ዓ.ም በተዘጋጀው በ65ኛው የበርሊኑ የዓለም አቀፍ የፊልም መድረክ በርሊናለ ላይ ኒሻን የተሰኘው ፊልሙ እንዲቀርብ ጥረት ተደርጎ እንደነበር የነገረን ወጣቱ የፊልም ስራ ባለሙያ እንዳልካቸው ሹመቴ በበርሊናለ የዓለም አቀፍ የፊልም መድረክ ላይ በአካል ተገኝቶ ባያውቅም፣ በርሊናለን አስታኮ በሚዘጋጁ የፊልም አውደ ጥናቶች ላይ ላይ ተካፍሏል። ወል ስለ በርሊና ላይ አክቹዋሊ ከዚህ በፊት ተሳትፊ አላቅም እርግጥ ነገር ግን በአንድ በሁለት አጋጣሚ በርሊና ላይ ታለንት ካምፓስ ሰፖርት የሚያደርገው ሌላ የታለንት ካምፓስ ላይ ተሳትፊ ያለው የደርበን ታለንት ካምፓስ ኢኒሽቲቭ የመጣው ከበርሊና ላይ ታለንት ካምፓስ ነው። ይሄ ታለንት ካምፓስ አፍሪካን፣ ኤዥያ እና ሳውዝ አሜሪካ ላይ ተለቅ ያሉ ፌስቲቫሎች ላይ እነዚህ ኔትወርክ ለመፍጠር ጀማሪ ፊልም ሰሪዎችን ወይም ወጣት ፊልም ሰሪዎችን በታለንት ካምፓስ ውስጥ አስተሳስሮ የፊልም እንቅስቃሴያቸውን ለማገዝ እና ኔትወርክ ለመፍጠር የሚሰራ አንድ ዲፓርትመንት ነው። ከዛ ውጪም አንድ ሌላ የወርክሾፕ ተሳታፊ ነበርኩኝ ናይሮቢ የሚሰጥ ዋን ፋይንደይ የሚባል እንደ እሱ ወርክሾፕ በጣም ታዋቂ በሆነው የቶም ታክዌር የሚባል የጀርመን ፊልም ዳይሬክተር አለ። ታዋቂ የሆነ ፊልም ዳይሬክተር ነው። የእሱ ኢኒሽቲቭ ነው ይሄ ወርክሾፕ እና እዚህ ወርክሾፕ ላይ ፊልም ጽሁፍ፣ የፊልም ዳይሬክቲንግ፣ ፕሮዳክሽን ዲዛይን፣ አክቲንግ እነዚህ እነዚህ የመሳሰሉ ወርክሾፖች ዲፓርትመንቶች፣ ስክሪን ራይቲንግ ዲፓርትመንት ውስጥ ተሳታፊ ነበርኩ። በአካል ባልገኝም የበርሊናሌ ፊልም ፌስቲቫል ላይ በእነዚህ የተለያዩ አጋጣሚዎች ለሚሰሩት ነገር እና ኢንፋክት ከሰራው በኋላ ኒሻንን በርሊናሌ እንዲገባ ፕሮፖዝ ተደርጎ ነበረ። አጋጣሚ የሴሌክሽን ፕሮሰሱ ትንሽ ታይት ስለነበር ማለፍ አልቻለም። ለመታየት እድል አላገኘም እዛ እንጂ በዛም በኩል ሙከራ ነበረ። ወጣት እንዳልካቸው እዚህ ራዲዮ ጣቢያችን አጠገብ በምትገኘው ታዋቂዋ ከተማ ኮለኝ በየዓመቱ በሚዘጋጀው የአፍሪቃ ፊልም ፌስቲቫል ላይ ኒሻን የተሰኘውን ፊልሙን ለእይታ አቅርቦ ነበር። ወጣቱ የፊልም ስራ አዋቂ እንዳልካቸው ሹመቴ ለመጀመሪያ ጊዜ ወደ ጀርመን የመጣውም ኒሻንን ይዞ ነበር። ለመጀመሪያ ጊዜ ወደ ጀርመን ሀገር የመጣሁት ሁለተኛ ፊልሜ ኒሻንን ከሰራው በኋላ ነው። ሻንን ለመስራት ገና ዝግጅት ላይ ያለው ጀርመናዊ ፊልም ሰሪ ከሆነ ፊደርሽ ላይፍ ከተባለ ፊልም ባለሙያ ጋር አዲስ አበባ ተዋውቅ የነበረና አጋጣሚ በትውውቃችን ወቅት ልሰራ ያሰብኩትን የዚህን የኒሻን ፊልም ፕሮጀክት ነግሬው ፕሮዳክሽኑን በተመለከተ ከዛም ደግሞ ቀጥለው ያሉት ሂደቶች ላይ ለማገዝ ፈቃደኛ እንደሆነ ነገረኝ። ተለያየን። ስክሪፕቱን ጽፌ ከጨረስኩኝ በኋላ ላኩለትና ነገሮችን ማመቻቸት ጀመርን። ከእሱ ጋር በቅርበት እየተገናኘን በኢንተርኔት ማለት ነው። ፊልሙን ቀርጬ ከጨረስኩኝ በኋላ ፖስት ፕሮዳክሽኑን የመጀመሪያ ራፍ ከቱን ልኬለት ይሄን ፊልሙን ለማገዝ በጣም ለተነሳሳ ፖስት ፕሮዳክሽኑ ነው። የመጨረሻውን ከለር ግሬድ ማድረግ እና ሳውንድ ሚክስ ማድረጉን እዛው በርሊን መጥቼ እንድሰራ አመቻችቶለኝ። ለመጀመሪያ ጊዜ ወደ በርሊን የመጣሁት ይሄንኑ ፊልም ይዤ ፖስት ፕሮዳክሽን የመጨረሻውን የሳውንድ ሚክሲንግ እና ከለር ግሬዲንግ ለመስራት ነው እና በጣም ጥሩ ጊዜ ነበረኝ ምክንያቱም ከዛ በፊት ያው በተለያየ አጋጣሚ አጫጭር ኮርሶችንም ቢሆን የተለያዩ አፍሪካ ሀገራት ወስጄ ነበር። ነገር ግን ከአፍሪካ ውጭ ወደ አውሮፓ ስመጣ የመጀመሪያ የነበረ። ሌላው ከጀርመናውያን የፊልም ስራ አዋቂዎች ጋር ሰፋ ያለ የሙያ ልምድ ያለው የፊልም ስራ አዋቂና የስነ ጥበብ ባለሙያ ወጣት እዝራ ውቤ በዩናይትድ ስቴትስ ኒውዮርክ ነዋሪ ነው። ከዚያው ከሚኖርበት ከኒውዮርክ ሂሳብ የተሰኘውን አጭር ፊልሙን ይዞ እዚህ ጀርመን ውስጥ በተደረገ የፊልም ፌስቲቫል ላይ ተካፍሎም ነበር። ድረስትን የነበርኩት በ2013 ነበረ። ፊልም ድረስትን ኢንተርናሽናል ሾርት ፊልም ፌስቲቫል ይባላል። በመጀመሪያ ጊዜ ጀርመን የሄድኩት በአካል እዚያን ጊዜ ነበረ። ምን ፊልም ይዘህ ነው የሄድከው ወደዚያ? እዛ የነበረው ፊልም ሂሳብ የሚባል አጭር አኒሜሽን የሰራት ነበረ። በተረት መሰረት ያደረገ አኒሜሽን ነበረ። ጨርቅ ላይ ቀለም እየቀባው ፎቶ እያነሳው የሰራው አኒሜሽን አጠር ያለ ነው። ወደ ስምንት ደቂቃ ይሆናል እና እሱን ነበር ያሳየውት እዛ። እንግዲህ በፊልሙ በስነ ጥበቡ ረገድ ጀርመናውያንን እንዴት ትገልጻቸዋለህ? በጣም ጥሩ ነበር። ስነ ጥበብ ይደግፋሉ ከሚባሉ ሀገሮች አንዱ ናቸው። ብዙ ጊዜ ኤግዚቢሽን የማሳይ ጊዜ አብዛኛው ደ ፈረንሳይ፣ ሌላ ጀርመን በብዛት ማሳየው ጀርመን። ብዙ ለስነ ጥበብ ድጋፍ ያደርጋሉ ማለት ከዛ በኋላ ራሱ ፌስቲቫሉ ከኔጋ እንደገና ጋብዞኝ በአካል አልሄድኩም ግን እንደገና ፊልሙን ማሳየት ፈልገው እንደገና በቅርቡ ባለፈው ሁለት ሺ አስራ ስድስት መልሰው ደግሞ ፊልሙን አሳይተው ነበረ። እንደውም ከዛም በኋላ ደግሞ ኢትዮጵያ የቪዲዮ ስክሪኒንግ ፕሮግራም ማዘጋጀት ጀምር ያለው እና ለእሱ ራሱ ጥሩ የትብብር ደብዳቤ ጽፈውልኛል። ጎቴ ኢንስቲትዩትም ራሱ ከኛ ጋር መተባበር በጣም ፍላጎት አላቸው ማለት ነው። ባገኘው አጋጣሚ ከጀርመናውያን የፊልም ስራ ባለሙያዎች ጋር በመገናኘት ብዙ የስራ ልምድን እንዳገኘ የገለጸልን ወጣት እንዳልካቸው ሹመቴ የጀርመናውያንን የስራ ትጋት ያደንቃል። እንግዲህ በፊልም ደረጃ እንዳልኩሽ በቅርበት ስለሚሰራበት እዛ ስላለው የቴክኖሎጂ ደረጃ በዚህ እኔው ጋር አብረን በሰራንበት አጋጣሚ በደንብ ለመመልከት ችያለሁ። ከዛ ውጭ ደግሞ አሁን ቅርብ ጊዜ የታየ ዋይት ኢትዮጵያን የሚል የጀርመን ፊልም እሱ ፕሮዳክሽን ሲሰራ እዛ ላይ አሲስታንት ዲሬክተር ሆኜ ከጀርመኖቹ ጋር አብሬ ተርቻለሁ እዚህ ኢትዮጵያ ለቀረጻ በመጡበት በእነዚህ እንግዲህ የተለያዩ አጋጣሚዎች ነው ከጀርመን የፊልም ባለሙያዎች ጋር በቅርበት የመገናኘትና አብሮ የመስራት እድል ያገኘሁት። እና ያ ምን ያህል ርቀት እንዳለን ግልጽ ነው፣ ይህን ኤክስፕሌን ማድረግም አይጠበቅብኝም። እኛ እዚህ ፊልም ስራ ውስጥ የምንሄድበት የስራ አካሄድ፣ የምንጠቀምባቸው መሳሪያዎች፣ የስራ መንፈሳችን፣ ለስራው ያለን ግንዛቤና አካሄድ፣ እነዚህ ሁሉ ነገሮች በከፍተኛ ሁኔታ የተራራቀ ነው። ምንም ጥያቄ የለውም። ጀርመናውያን ፊልም ባለሙያዎች ለጥበቡ የሚሰጡት ቦታ ምን ያህል ጥንቃቄ አድርገው እንደሚሰሩና ያላቸውን ክብር ለሙያው በደንብ ለማስተዋል ያለው እና ይሄ በጣም ትልቅ ትምህርት ነበረ። እናም ይላል ወጣት እንዳልካቸው። በመጨረሻ የሲኒማ ሙያ የተለያዩ መሰናክሎች ቢኖሩትም በፊልም ስራ ኢትዮጵያውያን ገና ብዙ መስራት ይጠበቅብናል። ወል የእኛ አገር ፊልም አሁንም ቢሆን በጣም ብዙ ስራ ይፈልጋል። እንግዲህ በሲኒማ ደረጃ የተለያዩ መሰናክሎች አሉ። ባለበት ደረጃም እንዳይጠና እንዳያደግ እያደረጉት ያሉ ብዙ ውጣውረዶች አሉበት። ይሄም እንግዲህ ጠንካራ በሆነ መሰረት ላይ የተቀመጠ የፊልም ስራ ስለሌለ ነው ብዬ አምናለሁ። ይሄንን የሚያልቁበት ምክንያት ምንድን ነው? ብዙዎቹ ፊልሞቻችን ከገበያው ጋር በመገናዘብ የሚሰሩ ናቸው እንጂ ከባለሙያው አስተሳሰብ፣ አመለካከት ጋር ጽኑ የሆነ ቁርኝት ፈጥሮ የሚወጡ ስራዎች አይደሉም። በጣም ጥቂት ስራዎች ናቸው የዛን አይነት አስተሳሰብ አመለካከት ይዘው የሚመጡት። ስለዚህ በትንሽ ነገር ቶሎ የመሰበር ቶሎ ወደኋላ የመጎተት እድልና ጣፈንታ ሲደርሱበት በተደጋጋሚ አይተናል፣ በአንድም በሁለትም አጋጣሚ። ስለዚህ አሁን ባለው አካሄድ የምንሄድበት የአሰራር መንገድ አያዋጣም። ግድ በደንብ ቆም ብለን ያለንን እውቀት ያለንን ልምድ በተለየ መልኩ ለማሰብ እና ለማገናዘብ ድል ትንፋሽ መውሰድ አለብን ብያስባለሁ። ይሄ ደግሞ በአንድ ፊልም ባለሙያ ብቻ የሚፈጸም አይደለም። በደንብ እንደ ኢንዱስትሪ አንድ እንትን ለማሰብ የሁሉም ባለሙያዎች ፍላጎት ጥረትና በደንብ ያልተቋረጠ ክትትል ይፈልጋል። በመንግስትም በኩል ይሄንን አሰራር ሂደት ለማቃናት የበለጠ ለፊልም ባለሙያው ቀና የሆኑ ነገሮች እንዲፈጠሩ መመቻቸት የሚገባቸውን ነገሮች በመንግስትም በኩል ብዙ መደረግ የሚገባቸው ነገሮች አሉ። ነገር ግን ከዛ በዘለለ የፊልም ባለሙያው ምቹ ሁኔታዎች ራሱ በሌሉበት አካሄድ አሁን ፊልም እየተሰራ ያው ቴክኖሎጂው በሚሰጠው የቀለለ የቀረጻ መሳሪያ፣ አንዳንድ ሶፍትዌሮችም ፊልምን መስራት አሁን የደረሰበት ደረጃ ድረስ ለመስራት የምንችልበት አጋጣሚ ተፈጥሮልናል እየሰራንም ያለ ነው። ነገር ግን የቴክኖሎጂ ማደግ ለአሰራር ነገሮችን ቀላል ማድረጉ ብቻ በቂ አይደለም። ከመሳሪያው ጀርባ ያለው አስተሳሰብ አመለካከት ነው አንድን ፊልም ነው የሚያደርገው። ከሀገር አልፈው ለሌላው ለዓለም የተለየ አቀራረብ ይዘው ተቀባይነት እንዲያገኙ ማድረግ የሚችለው የመሳሪያው መሻሻል ሳይሆን የፊልም ባለሙያው አስተሳሰብ ከዛ ጀርባ ማለትና ማቅረብ የሚፈልገውን ነገር በምን በስለት ደረጃ አምጥቶታል የሚለው ነው። እና በጣም ብዙ መስራት አለብን፣ ብዙ ይቀረናል የሚል እምነት አለኝ። ለ ስልሳ ሰባተኛ ጊዜ እየተካሄደ ያለው የጀርመኑ ዓለም አቀፍ የፊልም ፌስቲቫል በርሊናለ የፊታችን እሁድ ለምርጥ ፊልም ለፊልም ሰራተኛና ለፊልም ተዋናይ የወርቅና የብር ድብ ሽልማትን በመስጠት የፊታችን እሁድ ይጠናቀቃል። የጀርመኑ በርሊናለ ፊልም ፌስቲቫል የድብ ምስልን ማንገቡ ይታወቃል። በበርሊኑ ዓለም አቀፍ የፊልም ፌስቲቫል ላይ ስራቸውን ለማቅረብ ጥረት በማድረግ ላይ የሚገኙት ኢትዮጵያውያን የፊልም ስራ አዋቂዎች ጥረታቸው እንዲሳካ ምኞታችንን በመግለጽ ቃለ ምልልስ የሰጡንን በማመስገን የዕለቱን መሰናዶዬን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።